o da África. ዓለም ለኮሮና ተዋሲ ክትባት እየተረባረበ ነው። የኮሮና ተዋሲን ለመዋጋት በርካታ ምርምሮች እየተከናወኑ ነው። አብዛኞቹ ምርምሮች ታዲያ የሚከናወኑት ከአፍሪካ ውጭ ነው። ኮሮና የፈጠረው ቀውስና ስጋት መላ ዓለምን ለኮሮና ተዋሲ ክትባት እንዲረባረብ ማድረጉ ደካማ ምጣኔ ሀብት ላላት አፍሪቃም ሊተርፍ ይችል ይሆናል። ምናልባትም ያልተጠበቀችው አፍሪካ ዓለምን ትታደግም ይሆናል። በዓለም ዙሪያ የሚገኙ ሳይንቲስቶች የኮሮና ተዋሲ ክትባትን ለማግኘት ከፍተኛ ርብርብ ላይ ናቸው። በመቶዎች የሚቆጠሩ ምርምሮችም እየተከናወኑ ነው። ክትባቱን ለማግኘት ገንዘብ ከየአቅጣጫው ይፈሳል። ሳይንቲስቶችም እንቅልፋተው ለክትባቱ ግኝት እየታተሩ ነው። በመላው ዓለም የሚገኙ ሳይንቲስቶች ክትባቱን ለማግኘት የሚያደርጉትን ጥናት በዓለም ጤና ድርጅት በኩል አስተሳስረውታል። ሲቴል የተሰኘው የክሊኒክ ምርምሮች ላይ ጥናት የሚያደርግ ተቋም እስከ አርብ ግንቦት 7 ቀን ድረስ በሰበሰበው መረጃ መሠረት፣ ኮቪድ-19 ን የሚመለከቱ 1072 ምርምሮች በዓለማችን የተለያዩ ቦታዎች እየተከናወኑ ነው። ከነዚህ ውስጥ ታዲያ አፍሪካ ውስጥ የሚደረገው ምርምር ቁጥሩ 31 ብቻ ነው። ምርምሩ በዋናነት ከሚካሄድባቸው የዓለማችን ክፍሎች ቻይና በቀዳሚነት ትገኛለች። 342 ምርምሮች ይከናወኑባታል ለኮቪድ-19 19 ክትባት አሊያም መድኃኒት ለማግኘት ዩናይትድ ስቴትስ ውስጥ ደግሞ 196 ምርምሮች እየተከናወኑ ነው። አውሮፓ በአጠቃላይ 297 ምርምሮችን በኮቪድ ዙሪያ ታከናውናለች። የዓለም ጤና ድርጅት መጋቢት ወር ውስጥ ባቀረበው የትብብር ሀሳብ መሠረት በዓለም ዙሪያ የሚገኙ ሳይንቲስቶች ኮቪድ-19 ላይ ምርምር ለማድረግ በጋራ እየሰሩ ነው። በትብብሩ ዙሪያ ተሰባስበው የሚሰሩ የምርምር ተቋማቱ ከ30 አገራት የተውጣጡ ሲሆን ከሰባ በላይ ናቸው። የመሰብሰባቸው ዓላማም በተናጥል የሚደረጉ ጥናቶችን በማቀናጀት ክትባቱ የሚገኝበትን ጊዜን ማቀላጠፍ ነው። ከምርምር ፕሮጀክቱ ስብስቦች አንዱ የሆነው የኦክስፎርድ ዩኒቨርሲቲ የተዛማጅ በሽታዎች ሰነድ ምርመራ ተቋም ዳይሬክተር ፊሊፕ ጉየሪን የምርምር ስብስቡ አንዳች ችግር እንደተጋረጠበትም ይናገራሉ። ለምርምር የተሰባሰቡት ተቋማት ዋነኛ ዓላማቸው በኮቪድ-19 የሚሞቱ ሰዎች ቁጥርን መቀነስ ላይ ያተኮረ ነው። ተቋማቱ የወከሏቸው አገራት አብዛኛው ሰዎቹ የተደራጀ የጤና ስርዓትና በኮቪድ-19 የታመሙ ሰዎች ድጋፍ የሚያገኙበት ቁሳቁስ በስፋት ያላቸው ናቸው። ምርምራቸውም ይህንኑ ትኩረት ያደረገ ነው። አፍሪካ ውስጥ የጤና ተቋማት በስፋት አለመደራጀታቸውና በኮቪድ-19 በጽኑ ለሚታመሙ ሰዎች በቂ አጋዥ መሳሪያዎች አለመኖር ለአህጉሪቱ ከወዲሁ የተጋረጠ ተግዳሮት ነው። ለአንዱ አካባቢ የታሰበ ክትባት በሌላው አካባቢ ውጤቱ ያን ያ ሊሆንም ይችላል የሚል ጥርጣሬ አደረባቸው። ደግሞ ጆሃንስቦርግ ውስጥ በሚገኘው የዊት ዋተር ሳንድ ዩኒቨርሲቲ የሕክምና ክፍል ኃላፊዋ ሄለን ሪስ ናቸው። ክትባቶቹ በአንዳንድ አካባቢ ዎች ጥሩ ውጤት አምጥተው በሌላው ደከም ሊሉ የሚችሉትም በእነዚህ አካባቢዎች ሌሎች በሽታዎች የመዛመታቸውና ተመጣጣኝ ምግብ እጥረት መኖሩ ነውም ብሏል። ክትባቶቹ አፍሪቃን ችላ ያሉም ይመስላሉ ሲሉ አክሏል። አፍሪቃውያን ምንም እንኳን እጅግ ጥቂት ቢባልም የአፍሪቃ አህጉርን ያማከለ የኮቪድ-19 ምርምር እያደረጉ ነው። አብዛኛው ምርምር ታዲያ በአገር በቀል ምርቶች ላይና እጽዋቶች ላይ በማተኮር ባህላዊ መድኃኒቶችንም ያማከለ ነው። አፍሪቃ ምስል ምርምር ለማከናወን ብዙውን ጊዜ የሚገጥማት የገንዘብ እጥረት ምርምሮቹ እንዳይፋጠኑ ሰበብ ሲሆኑም ይታያል። አፍሪካ ውስጥ የኮቪድ-19 መድኃኒትን አገኘን፣ መከላከያውን ለማምረት ጫፍ ደርሰናል የመሳሰሉ ተስፋዎች ብልጭ ሲሉ ይታያል። አሁንም ድረስ በተጨባጭ የሚታዩ ነገሮች ግን የሉም። የአፍሪቃ ሕብረት የኮሮና ተሕዋሲ ወረርሽኝን ለመታገል ለሚደረግ ምርምር 19 ሚሊዮን ዩሮ መድቧል። የአፍሪቃ የሳይንስ አካዳሚ በበኩሉ ኮሮና ላይ ምርምር ለማድረግ ከመንግስታትና ሌሎች ለጋሶች 2.5 ሚሊዮን ዩሮ አሰባስቧል። ምናልባት ግን አፍሪቃ ያሰባሰበችው ይህ ገንዘብ የአውሮፓ ህብረት ታዋሲውን በዓለም ዙሪያ ለመዋጋት በሚል ከመደበው የ7.4 ቢሊዮን ዩሮ አንጻር ትንሽ ሊመስል ይችላል። እናም በአጉሪቱ የሚደረጉ ምርምሮች እጅግ አነስተኛ ቢሆኑም የአጉሪቷ ነዋሪዎች ላይ ትኩረት የሚያደርጉ በመሆናቸው ግን ሊደገፉ ይገባል። ለኮሮና ተዋሲ መከላከያ ተስፋ ከማዳጋስካር ካለፉ ሳምንታት አንስቶ በአፍሪቃዊቷ ትልቋ ደሴት ማዳጋስካር ወሬው ሁሉ አዲስ ተገኘ ስለተባለው የኮሮና ተዋሲ መከላከያ መጠጥ ነው። ኮቪድ ኦርጋኒክስ የሚል ስያሜ የተሰጠው መጠጥ የተጠመቀው አርቴሚሲያ ከተሰኘ ቅጠል ነው። ስለዚህ ማዳጋስካር ፍቱን ነው ስላለችው መጠጥ ከአፍሪቃ ሰሜን እስከ ደቡብ ከምስራቅ እስከ ምዕራብ እየተወራለት ነው። የማዳጋስካር ፕሬዚዳንት አንድሬ ራጆሊና ይህን የሀገራ የሚሰጣቸውን አዲስ መጠጥ በርካታ የመገናኛ አውታሮች በተገኙበት ይፋ ያደረጉት ሚያዝያ ወር መጨረሻ ላይ ነበር። ጠርሙሱን ከፍ አድርገው በማሳየትም መጠጡን ሲጨልጡ በቴሌቪዥን መስኮቶች ታይተዋል። ማዳጋስካር ይህ መጠጥ ከኮሮና ተዋሲ ይከላከላል፣ በተዋሲው የተጠቃ ሰውንም ያድናል በሚል ምርቱን በስፋት እያፋጠነች ነው። በርሊን ከተማ ውስጥ የሚገኘው ማክስ ፕላንክ የተሰኘው የምርምር ተቋም ኃላፊ ፔተር ዚቤርገር ማዳጋስካር የምታመርተው መጠጥ ውስጥ የሚገኘውን አርቴሚሲኒን ቤተ ሙከራ ውስጥ እያጠኑት መሆኑን ተናግሯል። ይህ ከአርቴሚሲኒን የነጠረ መድኃኒት እንደተባለው በአሁን ወቅት ወባን ለመከላከል አገልግሎት ላይ የሚውል ነው። በየዓመቱም 300 ሚሊዮን ሰዎች ይህን መድኃኒት ይወስዳሉ። ኮሮናን ይከላከላል የተባለው የማዳጋስካር መጠጥ በቤተ ሙከራ በተዋሲ ተመራማሪዎች በጥንቃቄ ተቀምሞ የተዘጋጀ መሆኑን ኃላፊው አክለው ተናግሯል። ከዴንማርክና ጀርመን የተውጣጡ ሳይንቲስቶች የማዳጋስካሩን መጠጥ እጅግ ከፍተኛ ጥበቃ በሚደረግበት ቤተ ሙከራ ውስጥ የኮሮና ተዋሲ ውጤቱን በማጥናት ላይ ናቸው። መጠጡ ኮሮናን ለመከላከል ይሁን ለማዳን የትኛው ላይ ውጤታማ እንደሆነ ለማወቅ ጥናት እያካሄዱ እንደሆነም ገልጧል። የምርምር ውጤታቸውንም በሁለት ሳምንታት ውስጥ ለዓለም ይፋ እንደሚያደርጉ አሳውቋል። ያኔም ማዳጋስካር ለኮሮና ፍቱን ሆኖ አገኘት ያለችው መጠጥ እንደተባለለት ፍቱን ይሁን ወይንም ደግሞ ሌላ ምርምር ያሻውንደው ግልጽ ይሆናል ተብሏል። ማዳጋስካር ውስጥ የሚገኘው የምርምር ተቋም ኃላፊ ቻርልስ አንድሪያን ጃራ ግን መጠጡ መከፋፈል ከመጀመሩ በፊት ውጤታማነቱ እንደተረጋገጠ ተናግሯል። የተወሰኑ ሙከራዎችን የተለያዩ ሰዎች ላይ አከናውነናል። ውጤቱም አመርቂ መሆኑን ከዚያ መገንዘብ ይቻላል። የዓለም ጤና ድርጅት በበቂ ሁኔታ ቤተ ሙከራ ውስጥ ምርምር ያልተደረገባቸውን እጽዋትና መጠጦች ሰዎች ለኮቪድ-19 ብለው ከመጠቀም እንዲቆጠቡ አሳስቧል። በርካታ የአፍሪቃ አገራት ግን ከወዲሁ የማዳጋስካሩን ፍቱን የተሰኘ መጠጥ ማዘዝ ጀምሯል። ታንዛኒያ፣ ቶጎ እና ቻድ በሺዎች የሚቆጠሩ ኮቪድ ኦርጋኒክስ መጠጦችን ከማዳጋስካር አዘው በአውሮፕላን ተልኮላቸዋል። ማዳጋስካራዊው ሳይንቲስት ቻርልስ አንድሪያን ጃራ መጠጡ ምንም አይነት ተዛማጅ ጉዳት የለውም ባይ ናቸው። ይልቁንስ ፍቱን ያሉት መጠጥ የተጠመቀበት አርቴሚሲንን ቅመም ለሌላ አገልግሎት ለአስርት ዓመታት ጥቅም ላይ የዋለ ነውም ብሏል። ይህ ከእጽዋት የሚገኝ ንጥረ ነገር ለተለያዩ አገልግሎቶች ላለፉት ሰላሳ ዓመታት ገበያ ላይ ነበር። ተዛማጅ ችግሮች እስካሁን አልታዩም። ማዳጋስካር የኮሮና ታዋሲን ይከላከላል ያድናልም ያለችውን ከእጽዋት የተጠመቀ መጠጥ የዓለም ጤና ድርጅት በቤተ ሙከራ ተደጋጋሚ ጥናት ሊደረግበት ይገባል ሲል በመወትወት ላይ ነው። የዓለም ጤና ድርጅት የአፍሪቃ ክፍል ባልደረባ ሚሻኤል ያዎ እንዲህ ያስጠነቅቃሉ። የዓለም ጤና ድርጅት ይህን መጠጥ እንደ አንድ ፈርቀዳጅ እውቅና ሰጥቶታል። ፈርቀ ቀዳጅ በመሆኑ ግን የምንጠቀመው በጥንቃቄ ነው። ምክንያቱም ገና ምንም ማረጋገጫ የለንም። የባህል መድኃኒቶች ችግርም ይኸው ነው። መጠጡ ምን አይነት ውጤት እንዳለው፣ ለጤናም ጎጂ ይሁን አይሁን ሳይታወቅ ሀገራት ወይንም ባለስልጣናት እያዘዙ ነው። Et est-ce que ces médicaments sont inoffensifs pour la santé humaine ማዳጋስካር ግን መጠጡን እያመረተች ለትምህርት ቤቶች ማከፋፈል ጀምራለች። የአገሪቱ የመድኃኒት ቁጥጥር ይህን ጸረ ወባ መድኃኒት ለመስራት ከሚውል እጽ የተጨመቀውን መጠጥ ለንግድ እንዲውል እውቅና ገና ባይሰጠውም ማዳጋስካር መጠጡን ለአፍሪቃ ሀገራትም እየላከች ነው። ምናልባት መላለምን እጅና እግሩን አሳስሮ ላስቀመጠው የኮሮና ተሐዋሲ ማዳጋስካር አሊያም ሌላ የአፍሪቃ አገር መፍትሄ ይዞ ብቅ ይል ይሆናል። ያኔም ለኮሮና ምርምር የምታፈሰው የገንዘብ አቅሟ ከምዕራቡ ዓለም አንጻር ደካማ ሆኖ የታየባት አፍሪቃ ዓለምን በአገር በቀል እውቀቷ ታድጋ ገዘፈች ማለት ነው። አድማጮች፣ በዓለም ዙሪያ የኮሮና ተህዋሲ ክትባትና መድኃኒትን ለማግኘት ስለሚደረገው ምርምር ያስቃኘን የትኩረት በአፍሪቃ ዝግጅታችን በዚሁ ይደመደማል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ። የጋዜጦች ጤና ይስጥልን አድማጮቻችን ዓለም አቀፉ የጤና ድርጅት ባወጣው አዲስ መረጃ በአፍሪካ የኮሮና ቫይረስ ስርጭት ካልተገታ በአንድ ዓመት ጊዜ ውስጥ 250 ሚሊዮን ያህል ሕዝብ በቫይረሱ ሊጠቃ እንደሚችል እና እስከ 190 ሺህ የሚገመቱ ሕሙማንም ለህልፈት ሕይወት የሚዳረጉበት ክስተት ሊያጋጥም ይችላል ሲል መግለጹን ዳስ ቪዘንስ ማጋዚን ታገስ ሳይቱንግ ዶችላንድ ፉንክ እና ሌሎችም ዘግበዋል። የድርጅቱ ተመራማሪዎች 47 የአፍሪካ ሀገሮች ላይ ትኩረት አድርገው ባቀረቡት ጥናት በወረርሽኙ ስርጭት መጀመሪያው ዓመት ላይ አፍሪካ ውስጥ የሚታየው የቫይረሱ ስርጭት ከተቀረው ዓለም በተለይም ከአሜሪካና ከአውሮፓ ጋር ሲነጻጽር የተሻለ ነው ብለዋል። ይህም የሚሆነው ከአፍሪካ አህጉር ህዝብ አብዛኛው ወጣት በመሆኑ በሽታውን የመቋቋም ኃይል ስለሚኖራቸው ነው ሲሉ አስረድተዋል። የዓለም አቀፉ የጤና ድርጅት የአፍሪካ ዳይሬክተር ዶክተር ማትዜዚቶ ሞቲ የቫይረሱን ስርጭት ለመክታት ዘላቂነት ያለው ምርመራ ማካሄድ እንዲሁም በተዋሲው ከተጠቁ ህሙማን ጋር ግንኙነት ፈጥረዋል ተብለው የሚጠረጠሩ ሰዎችን በለይቶ ማቆያ ስፍራዎች የሕክምና ክትትል እንዲያገኙ ማድረግ ተገቢ መሆኑን ገልጸዋል። የአፍሪካ ኢኮኖሚ ኮሚሽንም በሰሞኑ መግለጫው የአህጉሪቱን ምጣኔ ሀብት ክፉኛ እያሽመደመደ የሚገኘው የኮሮና በሽታ ወረርሽኝ ከ300 ሺህ የሚልቁ አፍሪካውያንን ህይወት ሊቀጥፍ ይችላል ሲል ስጋቱን ገልጸዋል። የአውሮፓ ህብረት ኮሚሽንና የህብረቱ አባል ሀገራት በተናጠልና በቡድን በአፍሪካ የኮሮና ወረርሽኝን መከላከል ለሚደረገው እንቅስቃሴ ድጋፋቸውን ማጠናከራቸውን ዩሮኒውስ በሰሞኑ ዘገባው ገልጿል። ላብነትም ይላል ዘገባው፣ የፈረንሳዩ የሊዮን አውሮፕላን ማረፊያ በኮቪድ-19 ወረርሽኝ ስጋት ከሞላ ጎደል የበረራ አገልግሎትን ቢያቋርጥም ለአፍሪካ ሀገራት የተለያዩ መድኃኒቶችንና የህክምና መርጃ ቁሳቁሶችን አሁንም እያጓጓዘ ይገኛል። የአፍሪካ ሀገራት የኮሮና ወረርሽኝን ለመዋጋት ለሚያደርጉት ከአውሮፓ ህብረት አባል ሀገራት የሚለገሱ የህክምና ቁሳቁሶች አቅርቦት ከሊዮን አውሮፕላን ማረፊያ በቀጥታ ተጓጉዞ የሚከፋፈለው ወደ ማዕከላዊ አፍሪካ ሪፐብሊክ መዲና ባንጉ ነው። ሆኖም ይላሉ የእርዳታ ሰጪ ሰራተኞች፣ አሁን ላይ ምንም እንኳን በማዕከላዊ አፍሪካ ሪፐብሊክ በኮቪድ-19 በሽታ የሞተ ሰው ባይመዘገብም በቫይረሱ ስርጭት ስጋት የህክምና እርዳታ ቁሳቁሶቹን በማጓጓዙ እንቅስቃሴ ላይ እንቅፋት አጋጥሟል። ስለሆነም በተጨማሪ የአየር ትራንስፖርት አገልግሎት ቁሳቁሶቹን በስፋት የማዳረስ እ ዶች ውስጥ ተነድፏል፣ ተብሏል። የዓለም አቀፉ የአካል ጉዳተኞች ሃንዲኬፕ ኢንተርናሽናል ድርጅት ዳይሬክተር ሎረንስ ዳውኒስ እንዳሉት በአፍሪካ የጤና አገልግሎት ስርዓቱ ደካማ ነው። ስለዚህ አስፈላጊውን እገዛ ለማድረግና ሰዎች ከበሽታው ራሳቸውን እንዴት መከላከል እንደሚችሉ ለማስገንዘብ በጎ ፈቃደኛ ሰራተኞችን በብዛት ለመላክ እንፈልጋለን ነው ያሉት። ቡርኪና ፋሶና ደቡብ ሱዳንን ጨምሮ ወደ ተለያዩ የአፍሪካ ሀገራትም የህክምና ቁሳቁሶችን የማዳረሱ ስራ ጀምረዋል። ለእንቅስቃሴውም ስኬት አስር የአውሮፓ ሀገራት ከእርዳታ ለጋሽ ድርጅቶች ጋር በመተባበር በትላልቅ የጭነት አውሮፕላኖች በረራዎችን ማከናወን መጀመራቸውን እና ህሙማንን ወደ ህክምና መስጫ ማዕከላት ማጓጓዝን ጨምሮ የጤና አገልግሎት መስጫ ቁሳቁሶችን፣ የህክምና መመርመሪያ መሳሪያዎችንና መድኃኒቶችን የማጓጓዝ ተግባር ላይ መሰማራታቸውንም የአውሮፓ ህብረት የአደጋ ስጋት ስራ አመራር ኮሚሽነር ሳንየዝ ሊኖሺች ለዩሮኒውስ አብራርተዋል። በጋና አንድ በኮሮና ቫይረስ የተያዘ የአሳ ምርት ማምረቻ ፋብሪካ ሰራተኛ ከ533 በላይ በሚሆኑ ሌሎች ሰራተኞች ላይ ታዋሲውን ማዛመቱን የሀገሪቱ ፕሬዚዳንት ከሰሞኑ መግለጻቸውን የዶችላንድ 24 ኒውስ ዘገባ ጠቅሷል። ፕሬዚዳንት ናና አኮፎ አዶ እንዳሉት ቴማ በምትባለው የወደብ ከተማ በአሳ ስጋ ምርት ማቀነባበሪያ ፋብሪካ ውስጥ የሚሰሩ እነዚሁ 533 ሰራተኞች በቫይረሱ መያዛቸው የተረጋገጠው ግለሰቡ በህክምና ምርመራ በኮቪድ-19 መጠቃቱ ከታወቀ በኋላ ከሱ ጋር ንክኪ የነበራቸውን 921 ያህል ሰዎች በመለየት ባለፈው ወር በተካሄደ ምርመራ ነው። ፕሬዚዳንቱ በቀጣይ ስለሚወሰደው እርምጃ በዝርዝር ከመግለጽ ተቆጥበዋል። ባለፈው ወር ፕሬዚዳንት አኮፎ አዶ በሀገሪቱ ያጋጠመውን የምጣኔ ሀብት ቀውስና የቫይረሱ ስርጭትን መቀነስ ታሳቢ በማድረግ ህብረተሰቡ ማህበራዊ ርቀትን እንዲሁም የአፍና የአፍንጫ ማስኮችን እንዲጠቀም በማሳሰብ ለሶስት ሳምንታት ተጥሎ የቆየውን ብሔራዊ አስቸኳይ ጊዜ የእንቅስቃሴ እገዳ በተለያዩ ከተሞች እንዲነሳ በማድረጋቸው ጋና በአፍሪካ አህጉር በኮቪድ-19 የተጣለን የሰዎች ዝውውር እገዳ በማንሳት ቀዳሚ መሆኗ ይታወቃል። በጋና እስካሁን ከ5530 በላይ ሰዎች በኮሮና ቫይረስ መያዛቸው በምርመራ ሲረጋገጥ፣ ከነዚህም 24ቱ ሕይወታቸውን አጥተዋል። በአሁኑ ወቅት በሀገሪቱ ተጨማሪ ሰባት የምርመራ ማዕከላት መከፈታቸው ሲነገር፣ ከ160 በላይ የላብራቶሪ ምርመራ መደረጉንም የጋና የጤና ጥበቃ ሚኒስቴር ይፋ አድርጓል። ዶችላንድ 24 ኒውስ እና ሌሎችም የጀርመን መገናኛ ብዙሃን ብሩንዲ ከአራት ቀናት በኋላ የምታካሄደው ፕሬዚዳንታዊ ምርጫ ከመከናወኑ በፊት በሀገሪቱ የሚገኙትን የዓለም የጤና ድርጅት ተወካይ ዋልተር ካዛዲ በ48 ሰዓታት ውስጥ ሀገሪቱን ለቀው እንዲወጡ ማድረጓን ዘግበዋል። ዓለም አቀፉ የጤና ድርጅት በብሩንዲ የተቀሰቀሰው የአደባባይ ተቃውሞ እና በምርጫው ሂደት የሚፈጠረው የህዝብ መጨናነቅ ለኮሮና በሽታ መስፋፋት ምክንያት ሊሆን ይችላል ሲል ስጋቱን ሲገልጽ ቆይቷል። የዓለም የጤና ድርጅት የአፍሪካ ቀጠና ኃላፊ መንግስት ስለደረሰበት ውሳኔ ማብራሪያ እንዲሰጣቸው ጠይቀዋል። የአፍሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል ኃላፊ ጆን ኪንጋሶንግ የብሩንዲ መንግስትን እርምጃ አሳዛኝ ያሉት ሲሆን ችግሮች ካሉ በውይይት እንዲፈታና በሽታውን በጋራ የመከላከሉ ጥረት ተጠናክሮ እንዲቀጥል ሀሳብ አቅርበዋል። ይህን ጦርነት ማሸነፍ የሚቻለው በቅንጅት ነው። የባለሙያዎቹ እጥረት አሳሳቢ በመሆኑ ከሀገሪቱ የዓለም የጤና ድርጅትን ተወካይ የማስወጣት የቅንጦት ጊዜ የለንም ሲሉም ኃላፊው ጨምረው ገልጸዋል። የብሩንዲ መንግስት የኮቪድ ወረርሽኝን ለመቆጣጠር ባወጣው የአስቸኳይ ጊዜ እገዳ ወደ ሀገሩ የሚገቡ የውጭ ዜጎች ለ14 ቀናት በለይቶ ማቆያ ስፍራ እንዲገለሉ በማድረግ የፊታችን ረቡ በሚካሄደው ምርጫ ዓለም አቀፍ የውጭ ምርጫ ታዛቢዎችን ቁጥር ለመቀነስ እና ወደ ሀገሪቱ እንዳይገቡ ለመከላከል ስልታዊ ዘዴን እየተጠቀመ ነው የሚል ትችት እየተሰነዘረበት ነው። ብሩንዲ የዛሬ ዓመትም በሀገሯ የሚገኘውን የተባበሩት መንግስታት የሰብአዊ መብት ጥበቃ ጽህፈት ቤት ተወካይን ማባረሯ ይታወሳል። እንደ ጎርጎራዊ አቆጣጠር በ 2015 ዓ ም ምርጫ በንጹሐን ዜጎች ግድያና አስገድዶ መድፈር እንዲሁም በልዩ ልዩ የመብት ጥሰት ሲከሰስ የቆየው የብሩንዲ መንግስት ዘሄግ የሚገኘው ዓለም አቀፉ የወንጀል ፍርድ ቤት የመብት ጥሰቱን ለማጣራት እንቅስቃሴ ከጀመረ በኋላ ከመንግስታቱ ድርጅት የወንጀለኞች ፍርድ ቤት አባልነት መልቀቋን የሚገልጽ ደብዳቤ በማስገባት ብሩንዲ የመጀመሪያው ሀገር ሆናለች። አሜሪካም የመንግስታቱ ድርጅት የጸጥታው ጥበቃ ምክር ቤት በኢራንና በብሩንዲ ላይ የተጠናከረ ማዕቀብ እንዲጥል ግፊቷን አጠናክራለች። አድማጮቻችን የዛሬው ዝግጅት ስትበዚያው፣ በቃ ደህና ሁኑ።